የዩናይትድ ስቴትስ መንግስት በኢትዮጵያና ኤርትራ ድንበር እየተወሰደ ያለው ወታደራዊ እርምጃ እንዲቆም ጥሪ ያቀረበ። ሰኔ አምስት ና ስድስት ቀን በኢትዮጵያና ኤርትራ ድንበር ላይ የተወሰደ ወታደራዊ እርምጃ ዩናይትድ ስቴትስን ክፉኛ እንዳሳሰባት የውጭ ጉዳይ መስሪያ ቤት ቃል አቀባይ ጆን ከርቢ ማምሻውን በጽሁፍ ባወጡት አጭር መግለጫ አስታውቀዋል። ኢትዮጵያና ኤርትራ በ ዘጠኝ መቶ ዘጠና ሁለት አመተ ምረት የተኩስ አቁም ስምምነት መፈራረማቸውን መግለጫው አስታውሰው ወታደራዊ እርምጃ ለሁለቱ ሀገሮች መፍትሄ እንደማይችል ይጠቅሳል። ስለዚህም ኢትዮጵያና ኤርትራ ከወታደራዊ እርምጃ ታቅበው ጉዳዩን በፖለቲካዊ ውይይት መፍታት ይጠበቅባቸዋል በማለት ለሁለቱ ሀገራት ለፖለቲካዊ ውይይት ጥሪ አቅርቧል። በመግለጫው የመጨረሻ ክፍልም ሁለቱ ሀገሮች በአካባቢው መረጋጋትና ዘላቂ ሰላም እንዲሰፍን አብረው እንዲሰሩ የዩናይትድ ስቴትስ መንግስት ያሳስባል ይላል።